የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደሂደን ማዕከላዊ ኮሚቴ ከሰኔ 28 ጀምሮ ልዩ ስብሰባውን እያካሄደ ይገኛል። በውይይት መድረኩም አገራዊና ክልላዊ ፖለቲካዊ ሁኔታዎችን በዝርዝር በጥልቀት እየገመገመ ነው። ክልሉ ሕዝቦች የተነሱ የአደረጃጀትና የመልካም አስተዳደር ጥያቄዎችን አስመልክቶ ማዕከላዊ ኮሚቴው ፍጹም በሰከነና ኃላፊነት በተሞላበት ሁኔታ እየተወያየ መሆኑን ነው አሁን አመሻሽ ላይ ለቪኦኤ በጽሁፍ በላከው መግለጫ አስታወቀው። ውይይቱም እጅግ ሰላማዊ፣ ዲሞክራሲያዊና በሳል በሆነ መንገድ እየተካሄደ ያለ ሲሆን የህዝቡን የጋራና ዘላቂ ጥቅሞችን እንዲያረጋግጥና የተጀመረው የለውጥ ጉዞ ተጠናክሮ እንዲቀጥል የሚያስችል ውይይት ማዕከላዊ ኮሚቴው እያካሄደ ነው ይላል። ዲሄደን በክልሉ ህዝቦች የተነሱ የአደረጃጀት ጥያቄዎችንም አስመልክቶ ዝርዝርና ሳይንሳዊ በሆነ አግባብ ሲያስጠና በቆየው የጥናት ውጤት ላይም ማዕከላዊ ኮሚቴው እጅግ ኃላፊነት በተ የተሞላበት አካባል እየተወያየ ይገኛል ይላል። በክልሉ ህዝቦች የተነሱ እነዚህ ጥያቄዎች በመሪ ድርጅቱ ድሄድን እንዲሁም በህዝቡ ፈቃድና ዩኒታ የሚሰጠው እንደሆነም ገልጧል። ማዕከላዊ ኮሚቴው ልዩ ስብሰባውን ሲያጠቃልል ለአባላቱና ለክልሉ ህዝቦች እንዲሁም ለደጋፊ ኃይሎች ዝርዝር መረጃውን እንደሚሰጥም ጠቁሟል። የክልሉ ህዝብም በሚቀርቡ የመፍትሄ ሀሳቦች ላይ በየደረጃው በሚዘጋጅ የውይይት መድረኮች እንደሚሳተፉም ያትታል። ከዚህ ውጭ በተለያዩ ኃይሎች በሚሰራጨው ውዥንብሮችና የተሳሳቱ መረጃዎች ሳይደነጋገር ህዝቡ በትግስት እንዲጠብቅ ደሄደን ጥሪውን አስተላልፏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ 阿华心。<How> awesome.